የምንሰራው ስራ የዲጂታል ላይቭስቶክ ኤክስቼንጅ ወይም ዘመናዊ የቁም እንስሳት ግብይትን ነው። እንደ ኢትዮጵያ የመጀመሪያ የሆነ በኦንላይን ቀጥታ አርብቶ አደሩንና ባየሮች ወይም ገዢዎችን በተለይ ደግሞ ፖቴንሻል ገዢዎች ወይም በብዛት የሚገዙትን ቀጥታ እነሱን ለአርብቶ አደሩ ተጠቃሚ የማድረግ ዓላማና እቅድ ይዘን የተነሳ ነው። እንደው ወደ ውስጥ ከመግባታችን በፊት አገልግሎታችሁን ለመጀመሪያ ጊዜ የሚሰሙ ሰዎች እንዴትና በምን ሁኔታ እንደሚሰራ ግራ ሊገባችሁ ይችላል። ለምሳሌ አንድ በሬ ለመግዛት የሚፈልግ ሰው እናንተ በምን ሁኔታ ነው የምታግዙት? እንዴት አድርጋችሁስ ነው በዚህ አገልግሎት ውስጥ እንዲጠቀም የምታደርጉት? አሁን ከእኛ ለመግዛት የሚፈልጉ ሰዎች በሁለት መንገድ ነው እየሰራ ነው ያለን። አሁን ላይ አንደኛው በኮድ ሴንተሮችን በመጠቀም እንዲያዙ ማድረግ ነው። ወይ ደግሞ የሚፈልጉትን አይነት ዲስክሪፕሽኖች ይነግሩናል። በግሬ ፈልጉትን አይነት ስታንዳርድ ይነግሩናል። ኮድ ሴንተር በመጠቀምና የሚፈልጉትን መጠንና አይነት ይነግሯቸዋል የእንስሳውን አዎ በኮሴንተር ሲሆን መንገድ ይጠበቅባቸዋል። የሚፈልጉትን ታይፕ ይናገራሉ። እኛ ጋር ደግሞ ፋይሎቹ ወይ ደግሞ ስታንዳርዶቹ አሉ። ለምሳሌ በስምንት ይለያሉ። አራት ታይፖች ላይ የምንሰራው በግ፣ ፍየል፣ ከብትና ግመል አራቱ ላይ እየሰራን ያለ ነው። የሚፈልጉትን አሁን ለምሳሌ በብዛት ኤክስፖርት ቤዝድ ቄራዎች እነሱ ጋር ሞር የራሳቸው የሆነ ኪሎ አላቸው። ሴት የተደረገ ከዚህ ኪሎ እስከዚህ ኪሎ በዚህ ግሬድ ኤ ወይ ግሬድ ቢ ግሬድ ሲ ድረስ የጮማ መጠን የምንለው በምን ያክል የጮማ መጠን እንደሚፈልጉ ሰዎች ይናገራሉ። ማለት ኮር ሴንተሩ እሱም ስራ ይሰራል። ኦንላይን ግን የእኛ ሲስተም ትንሽ ለየት የሚያደርገው ገበያ አንድ ሰው ወጥቶ አይቶ የሚገዛውን አይነት ዲስክሪፕሽኖች ፎቶቸውም ሳይቀር ኦንላይን ላይ ማየት እንዲችሉ ነው። ሁሉን ነገር አይተው መግዛት እንዲችሉ ነው። ፎቶውን እድሜውን ልክ ከአንድ ወይ ከአማዞን ወይ ከአሊባባ ልክ ሰዎች ዕቃ ሊገዙ እንደሚያወት አይነት ዲስክሪፕሽን ጎን ያለው ማየት ይችላል። እነዚህን ስታንዳርዶች ከኢትዮጵያ ስታንዳርድ ኤጀንሲ ያወጣቸው መስፈርቶች ናቸው። እነሱን ያሟላ አርጎ ነው እዛ ፕላትፎርም ላይ የሚወጡት ማለት ነው እና ከሁለቱ በሁለቱ መንገድ አክሰስ ማድረግ ይቻላል። በባህላዊ መንገድ አሁንም የከብት ግብይት ውስጥ የሚሳተፉ ነጋዴዎችም ገዢዎችም አሉ ከእነሱ ጋር ለመነጋገር አብረዋችሁ እንዲሰሩ ለማድረግ ያደረጋችሁት ጥረት ካለ ስ ያጋራል። አሁን በባህላዊ መንገድ የሚሰሩ ነጋዴዎች አሉ። ነጋዴዎች ብቻ ሳይሆን በጣም ሰፊ የሆነ ቼኖች አሉ። እነዛ ቼኖችን ናቸው በጣም ያስወደጉት። የስጋ ውድ መሆን አልነበረበትም። ከአርብቶ አደሩ እንደሚሸጠው ዋጋና አሁን ከተማዎች ላይ እንደሚሸጠው እንዲህ ሊወደድ የሚቻለው ያው ስ መሀል ላይ ያሉ ሚዲየተሮች መብዛታቸው ነው እና እኛ ያው ይመስተን እነሱን የሚያስወጣም አይደለም ስ አሁን ከእነሱ ጋር ለመስራት ውይይቶች አድርገናል። በተለያየ መንገድ አሁን የገባንባቸውን መስመሮች ላይ እየተወያየን ነው ከእነሱ ጋር እነሱ ለምሳሌ በሳምንት አስር ከብት የሚሸጡ ከሆነ በእኛ ፕላትፎርም ተጠቅመው ደግሞ እስከ መቶ ድረስ የመሸጥ አቅም እንዲችሉ አድርገን ለእነሱም የተሻለ ገበያም ፈጥረናል ማለት ነው እና ከእነሱ ጋር እስከ አሁን ከሀምሳ ሁለት በላይ የሚሆኑ ሚዲሰርት ወይም ነጋዴዎች አብረውን ለመስራት በዝግጅት ላይ ነው ያሉት። የተወሰኑትም ወረድ አሁን ላይ የፋሲካን ገበያ ተገና አድርገው ይጀምራሉ። ዞሮ ዞሪያ እነዚህንም ሰዎች ሁሉንም ተጠቃሚ የማድረግ ስራ ነው እንጂ ወይ ደግሞ እነሱን በባህላዊ መንገድ የሚሰሩትንም የሚያስወጣ አይነት ሞዴል የለንም። ያው እነሱም የደርሻቸውን ይኖራቸዋል ማለት ነው። በዚህ አዲስ ፕላትፎርም አገልግሎታችሁ አዲስ ነው። አዲስ ሲሆን ደግሞ የሚገጥሙ የተወሰኑ ፈተናዎች ይኖራሉ ብዬ አስባለሁ። እስካሁን እስቲ ከገጠሟችሁ ፈታኝ ጉዳዮች የተወሰኑትን አጋራን። እንዴት አድርጋችሁስ ልትፈቷቸው እየሞከራችሁ ነው? አው አንዳንድ የገጠሙ ነገሮች ሳሌ ከግብርና ሚኒስቴር ጋር አብረን እየሠራ ነው። ከእንስሳት ዘርፉ ጋር በሚኒስትር ዴኤታ የሚመራ ዘርፍ አለ። ከእነሱ ጋር ሲሳድርገን ሀሳቡን ሆኑን በዝርዝር ተጋርተን እነሱም የተቻላቸው መጠን እያገዙን ያሉት ግን አንድ አንዳንድ የህግ ወይም ደግሞ የህግ ገደቦች ለምሳሌ የዲጂታል በዲጂታል መንገድ የመገበያየት አዲስ ነገር ነው። አልተለመደም። ከዚህ በፊት እንኳን እንደዚህ የቁም እንስሳት ያሉ ይቅርና እቃን ራሱ በኦንላይን ደረጃ የመገበያየት ህጋዊ ማዕቀፍ የለውም። በቅርብ ጊዜ የጸደቀ ህግ አለ ግን ቁም እንስሳትን አብሮ አይጨምርም። ዛ ህጎች እና ከነሱ ህጎች ከማሻሻል ከሚቻልበት መንገድ ጋር ከነሱ ጋር አውርተናል። የሚይዙንን እነዚህን የህግ ማዕቀፎች እንደሚሻሻል ከነሱ ጋር በነበረን ዲስካሽን አውርተን ጨራርሰናል። እነዚህን ጉዳዮች አሁን ላይ እነሱ በተቻለ መጠን ይህን የሙከራ ፓይለት ፕሮጀክት እንዲሳካ ለራሳቸው ለብሳቸው ላይሰንስ ለእኛ እስከ ማውጣት የሚጠርስ አይነት ድጋፍ እያደረጉልን ነው። ሌላው ደግሞ አንድ ቻሌንጅ የሆነብን ነገር ምንድን ነው? አሁን ለምሳሌ እንዳልኩህ እኛ አሁን ቦረና ላይ ወይ ባሌ ላይ ይሄ ቁም ስፋት ያለው ደግሞ በየኮርነሩ ነው፣ አፋር ነው ያለው፣ ወደ ሱማሌን ያሉት ሰው እዛ ቦታዎች ላይ ዲጂታል በረቶች ያስፈልጋሉ ወይም ኮሊሽን ሴንተር የምንላቸው ከፕላትፎርሙ ጋር ከመገናኘታቸው በፊት እና እነዛ ቦታዎች ላይ መሬት ማግኘት አለባቸው ማለት ነው። ከኛ ጋር ሊንክ የምናደርጋቸው ወጣቶች እዛ አካባቢ ላይ እንዲሰሩ የምንፈልጋቸው እስከ ሀምሳ ሀምሳ የሚደርሱ ወጣቶች ናቸው እኛ ከኛ ፕላትፎርም ጋር ሊንክ የምናደርጋቸው እና እዛ አካባቢ ላይ ማግኘት ያለባቸው መሬቶች አሉ። ለዲጂታል የምንላቸው እኛ እዛ ጋር በፍሬንቻይዝ ሞዴል ያዘጋጀናቸው አሉ እና እነዛን መሬቶች ለማግኘት ትንሽ ቻለንጆች አሉ ከክልል ጋር መጻጻፍ እሱ ጋር ግን የፈተኑን ኮንዲሽኖች አሉ እና በተቻለ መጠን ግን ከክልሉ ከክልሎች ለምሳሌ ከኦሮሚያ ክልል፣ ከዝና ጽፈት ቤት ጋር፣ ከግብርና ሚኒስቴር ደብዳቤዎች እየተጻጻፍን ከላይ የፍቃዶችን ደብዳቤ ይዞ የመውረድ ነገር ለነዛ ወጣቶች የመስጠት ነገር እንደዛ ለማድረግ ለመፍታት እየተሞከረ ነው ያለው። የገጠሙን ቻሌንጆች ከሞላ ጎደል እነዚህ ናቸው አንዳንድ የገንዘብ ችግሮቻችንን ደግሞ ከኢንቨስተሮችን በማስገባት በአክሲዮን ማህበር ደረጃ ስለሆነ ያው የተለያዩ አክሲዮኖች እንዲገዙ በማድረግ የግል ባለሀብቶች ጋር ለማስገባት አሁን ሁሉን ነገር ጨርሰናል። ያው እነሱም አንድ እስከ አምስት የሚሆኑ ባለሀብቶች ይቀላቀላሉ። በዚህ ሁለት ሳምንቱ ከእነሱ ጋር ሁሉን ነገር ጨርሰናል እና ከሞላ ጎደል እነዚህ ናቸው። ወደፊት ደግሞ እንደ አዲስ ሲስተም ግዢዎች ላይ ዴሊቨሪ ሲደረጉ ወይም ደግሞ ወደ ወደ ታዘዙበት ቦታ ዴሊቨር ሲደረጉ የሚፈጠሩ አንዳንድ ችግሮች አሉ። ኢንሹራንስ አደጋ የሚደርስባቸው የኢንሹራንሶች ኬዞች አሉ። እነሱ እነሱን ኬዞች ደግሞ ከአንድ ኢንሹራንስ ካምፓኒ ጋር እየተነጋገረ ነው። እስቲ እሱን በቅርብ ጊዜ ይፈታል ብለን እናስባለን። አልተለመደም እንዲለቁ እንስሳት ኢንሹራንስ የመስጠት ነገሮች አልተለመዱም። እነሱ እነሱ ነገሮች ላይም በትኩረት እየሰራን ነው ያለ ነው። በተቻለ መጠን ደግሞ ፔመንቶች ክፍያዎችን ኦንላይን ለማድረግ እየሞከረ ነው እና እነዚህን ኦንላይን ክፍያዎች ለማድረግ ትንሽ የኢትዮጵያ ሕግ እስከ ሀምሳ ሺህ ብር በላይ አንድ ግለሰብ ወይም ደግሞ የማንቀሳቀስ መብት ይገድባል እና እንደምታውቀው የከብት ዋጋ የግመል ዋጋ ብሌ ሀያ አምስት ሺ፣ ሰላሳ ሺ እስከ አርባ ሺ ላላ አንዱ ብቻ ለመግዛት እነዚህ በማፌን በብዛት መግዛት የሚፈልጉትን ሰዎች በአንድ ኦንላይን ፔይ ለማድረግ በእኛ ፕላትፎርም ህጉ ያፈቅድላቸውም ማለት ነው። ስለዚህ እነሱ ኦንላይን ፔይመንትን ለማስጠቀም አልቻልንም። በተቻለ መጠና በተለመደው በድሮ መንገድ በባንክ የሚሆኑ ትራንዛክሽኖችን የማድረግ ተገደናል እና ትንሽ ኦንላይን ፔይመንቱ ላይ ትልልቅ ወጪዎች ለምሳሌ አንድ ባላት ብቻ ወይ ደግሞ አንድ ገዢ እስከ መቶ ሺህ ወር በላይ ያወጣል። አስር ቢገዛ እኛ ጋር ያሉ ወርደሮች መቶ እስከ አምስት መቶ እስከ አንድ ሺህ ድረስ ስለሆኑ እነዚህ የኦንላይን ፔይመንቶቹ ጉዳዮች ትንሽ ቻሌንጅ አድርገውናል። ቮይስ ኦፍ አሜሪካ